ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። አቶ ተድላስፋው ስፋው የሰብአዊ መብቶች ተሟጋች፣ ኢትዮጵያ ውስጥ የሚካሄደው የለውጥ ጅማሮ ባለፉት ሁለት ሺህ አስራ አንድ ጉዞው ምን ይመስል ነበር? ምን መልካም ስኬቶች ተመዝግበዋል? ምንስ ፈተናዎች ገጥሞታል? ምንስ እንከኖች ታይተውበታል? ይላሉ ጠላቅለኝ። አቶ ካሳሁን አመሰግናለሁ። ኔ ሁለት ሺ አስራ አንድ የሚጀምረው ጠቅላይ ሚኒስትር ወደ አሜሪካ መጥተው የነበረበት ጊዜ በእጅ ከኢትዮጵያውያን ጋር ጥሩ የመቀራረብ ኢትዮጵያን የማራመድ ስሜት ሁላችንንም ተሸክመን ሁለት ሺ አስራ አንድን እንደተቀበልን አንዳንድ ምልክቶች ታይተው ነበረ። በሁለት ሺ አስራ አንድ አሁን እንግዲህ ሁለት ሺ አስራ ሁለት ነው። ከዚህ ከፈረንጅ ሀገር ተነቃነቀው የኦሮሞ ብሔረተኞች ቡድን ከሜኔሶታ ግልጽ የሆነ ዓላማ ነበረው። ያ ግልጽ ዓላማ አገር ቤት ገብቶ በማስ ሚዲያ በቴሌቪዥን አራት ሰዓት ሙሉ የሚቀሰቅስ ወገናዊነት የሆነው ስሜት ትልቅ አሳሳቢ ሁኔታ ፈጥሯል። ያ ባለመታረሙ አሁን ሀገራችን በጣም ከፍተኛ የሆነ አሳሳቢ የሆነ የጎሳ ውጥረት ላይ የሚገኝበት ሰዓት ነው። አቶ ካሳ ሀገር ቤት ውስጥ ውስጥ በተከናወኑት ክንውኖች ውስጥ ምን በጎጎኖች ጎኖች ተመዝግበዋል? በሀገር አቀፍ ደረጃ ምን አይነት ፈተናዎችስ ገጥመው ነበር አዲሱን የለውጥ አራማጅ ኃይሎች በአዲሱ የለውጥ ተሸካሚዎች ኢትዮጵያዊነትን አጉልቶ በማቅረባቸው እንደምታውቀው በአዲስ አበባ የተደረገው ትዕይንት ህዝብ የቦታው ታ የነበረው በደቡብም በምንም የሀገራዊ ስሜት በጣም ገኖ የታሰረም የሚፈታበት፣ ሰው ከደጅ ወደዛ ሄዶ ዘመድ የሚጠይቅበት፣ ከኤርትራ ጋር የነበረው የእርቅ ነገር ወዳጆች ሀገሮች ሆነ እንደገና መታየቱ ያ ነው ለጠቅላይ ሚኒስትሩ የኖቤል ሽልማት ይገባቸዋል ሊያሰኘው ይሄ ነው የሀገራችን ሁኔታ ምናልባት ተስፋ ይሰጣል የሚለው የሀገራችን ሰዎች ያሳ የውጭ ሰዎችም በዚህ ተስማምተዋል። ኢትዮጵያ ወደ ተሻለት የምትመራበት መንገድ አግኝታለች ተብሎ ለጠቅላይ ሚኒስትሩ ሽልማት የቀረበው ይሄን መመት ያ ሰዓት፣ አሁን ያለንበት ሰዓት ፍጹም የተለየ ነው። በእውነት ነው የመጀመሪያዎቹ አንድ መቶ ቀናት ብለው እነሱ የነገሩን ነገር ዛሬ ኢትዮጵያ ውስጥ ከእንደምታውቀው ከኤርትራ ጋርም ያለው ግንኙነት ጥይት አይተኮስ እንጂ የውጥረት ነው። ሀገር ቤት ያለው ሁኔታ ደግሞ የምታውቀው የማትክደው ነገር አገር ያወቀው በጌዲዮ የተደረገው መፈናቀል በሶማሌ የተደረገው መፈናቀል በስኔም በመሀል ሀገር የተደረገው መፈናቀል አሁን አዲስ አበባ ዙሪያም የተደረገው መፈናቀል ሶስት ሚሊዮን የሚሆኑ ኢትዮጵያ ተፈናቀሉ ተብሎ የዓለም ጋዜጣ ሁሉ መነጋገሪያ የነበረው የኢትዮጵያ ጉዳይ ነው። ስለዚህ ከተስፋ ወደ ከፍተኛ የህዝብ መፈናቀል ነው አገሪቷ የተሸጋገረችው። ይሄ በእውነት በጣም አሳዛኝና አስደንጋጭ ሁኔታ ነበር። ሁለት ሺ አስራ ሁለትስ ወዴት ሊያመራ ይችላል? ካለፈውስ ስኬትም ሆነ ፈተናዎች ምን የተቀሰሙ ትምህርቶች አሉ ለሁለት ሺህ አስራ ሁለት የሚበጁ ይላሉ? ሁለት ሺ አስራ ሁለት እንግዲህ በመሰረቱ እንደሆነ የምናውቀው ምርጫ ይመጣል የተባለበት አመት ነው። በሚቀጥሉት ስድስት ወራት ሰባት ወራት ውስጥ ኢትዮጵያ ውስጥ ምርጫ ይመጣል ተብሎ ነው የሚታሰበው። ምርጫ ኮሚሽንም ተቋቁሟል። ለነገሩ ግን አገሪቷ ያለችበት አሁን ነባራዊ ሁኔታ የሚያስደነግጥ ነው። ምርጫ በእንደዚህ አይነት ሁኔታ ማካሄድ ይቻላል ወይ፣ ባናደርግስ የሚመጣው መዘዝ ምንድን ነው ለሚለው እኔም አንደኛው ምርጫ መደረግ አለበት ብዬ የማምን ሰው ነኝ። ምክንያቱም ህዝብ ይናገራል፣ መናገር አለበት ብዬ ስለማመን ነው። ነገር ግን ያንን ህዝብ መናገር የሚችለው ምንድን ነው ህዝብ በነፃ የመናገር የሚችልበት ሁኔታ ካለማስፈራራት ሲፈጠር ብቻ ነው እና ያንን ለመፍጠር መፍጠር ለእኔ በአሁኑ ሰዓት ትልቅ ኃላፊነት አለ ብዬ የምለው ማምነው በኢትዮጵያ መከላከያ ሰራዊት ነው። የኢትዮጵያ መከላከያ ሰራዊት ይሄንን ምርጫ ሌላው ቢቀር ጸጥታ በማስጠበቅ እና ተቃዋሚዎች በፈለጉበት የኢትዮጵያ ክልል ሄደው ተነቃንቀው እንዲደርጉ የማድረግ ኃላፊነትም ብቃትም አለው ብዬ ማምነው ኢትዮጵያ በኢትዮጵያ መከላከያ ሰራዊት ላይ ከፍተኛ እምነት ያለኝ ሰው ነው። የእምነቱ ምንጭ ምንድን ነው? መከላከያ ሰራዊቱን ላይ ይህን አይነት አመኔታ ያሳድረብዎት ካለፉት ሀያ ስምንት ዓመታት እና በአሁኑ የተከናወኑ የተደረጉ ለውጦች አሉ ወይስ ከበፊቱም መሰረቱ እንደዚሁ ከጎሳ ውክልና ይልቅ አገራዊ የሆኑ ተልዕኮዎቹን የማስፈጸም ብቃት ስለነበረው ነው ወይም አሁንም ድረስ ስላለው ነው ብሎ የሚያስቡት የኢትዮጵያ መከላከያ በአብዲ ላይ በፈጠረው ግርግር ምክንያት የኢትዮጵያ መከላከያ ሰራዊት በአይደርስም በሰዓቱ ከደረሰ በኋላ የሶማሌ አካባቢ ሁኔታ ጸጥ አድርጎታል። ለምንድን ነው ሀላፊነቱን ተወጥቷል ማለት ነው። ያ የነበረው ቤተ ክርስቲያን ማቃጠል፣ ሰው መግደል ቆመ። በጌዴውም አካባቢ ስላለው ሁኔታ በምዕራብ ጉጂን ብትልም መከላከያ ሰራዊቱ ገብቶ ነው። በሲዳሙ አካባቢ በደቡብም መከላከያ ሰራዊት ሲገባ ጸጥታ መገኘቱን እያየን ነው ይሄ በተግባር የምናረጋግጠው ነገር ነው። የኢትዮጵያ መከላከያ ሰራዊት በወያኔ ጊዜ የወያኔ ወታደር ነው የሚባለው፣ እኔ አልስማማም ነበር። መኮንኖቹ ከላይ የሚያዙት ሊሆኑ ይችላሉ፣ ግን ተራው ወታደር መካከለኛ መኮንን፣ በታች ያለው ወታደር የኢትዮጵያ ወታደር ለአንድ ጎሳ፣ ለአንድ ክልል የቆመ አይደለም። ይሄንን በተግባር አይተናል። የቀረን ኢንስቲቱት ቢሆን ኢትዮጵያን በመጠበቅ ላይ ያለው ቢኖር ይኸው መከላከያ ስለሆነ አሁንም ትልቅ ኃላፊነት አለበት። የሚቀጥለውን ምርጫ ቀጥታ እና የህዝብን ደህንነት ለመጠበቅ አሁን ለምሳሌ በኦሮሚያ ክልል ውስጥ ባለፈው ሰሞን በተፈጠረው ያ ሁሉ እልቂት የኢትዮጵያ መከላከያ ሰራዊት ክልሉ ፈቀደለት ገባም አልገባም የሚለውን ትተን የኢትዮጵያ መከላከያ ሰራዊት ይሄ ምርጫ ተጠናቆ እስኪያልቅ ድረስ ከኦሮሚያ ክልል ምንም አይነት መውጣት አይኖርበትም። እንዲያውም አሁን የተደረገው የከተማው ጥበቃ በኦሮሚያ እንደተደረገ ሁሉ በሌሎች የኢትዮጵያ ከተማዎች በሙሉ መከላከያ ሰራዊት የህዝቡን ደህንነት በማስጠበቅ በተግባር ወደ ምርጫ ካለ ፍርሃት ለመምረጥ እንችላለን። ያንን ማድረግ የሚችለው ከመከላከያ ሰራዊት ውጪ የክልል ፖሊስን፣ ልዩ ሀይልን ይሄን ሊያስፈጽም አይችልም። እንዲሁም የችግሩ ዋነኛው ምክንያት የክልል ሚሊሺያ መሆኑን በጌዴዮም ታይቷል። አሁንም በኦሮሚያ ክልል ለተደረገው ጥፋትም የልዩ ፖሊስና የክልሉ ሀይሎች ከኃላፊነት የራሳቸው ነጻ የሚያደርጉበት ምንም ማስረጃ የለም። ይህን የታወቀ ነው። ሌላው በሁለት ሺ አስራ ሁለት ውስጥ አንዱ ትልቁ የኢትዮጵያን የወደፊት አቅጣጫ ሊቀይር ሊለውጥ ይችላል መሰረታዊ የሆነ ያስተሳሰብ ሆነ የአተገባበር ለውጥ የስርዓትም አወቃቀር ለውጥ ሊያመጣ ይችላል ተብሎ የሚታሰበው የኢህአዴግ ከግንባርነት ወደ ውህደት ሄዶ አይዲዮሎጂን መሠረት ያደረገ ከጎሳ ይልቅ ወደዛ የመሻገሩ ጉዳይ ነው ተብሎ ይጠበቃል። ያም በዚህ ዓመት ውስጥ ቅድም እንዳሉት እንደ ምርጫው ሁሉ እውን ሊሆን ይችላል ተብሎ የሚጠበቅ ነው። በሌላ በኩል ብርቱ ድጋፍ እንዳለው ሁሉ ብርቱ ተቃውሞዎቹም እየተነሱበት ነው። በአንድ በኩል ለምሳሌ የአንዱ የግንባሩ አካል የሆነ ህወሀት ከመርህ አኳያ ተቃውሞ ባያቀርብም ምክንያቱም ከቀደሞ ከመቶ መለስ ጀምሮ የነበረ ሀሳብ ስለነበረ በዛ ደረጃ ባይቃወሙትም ግን ጊዜው አይደለም በሚል ተቃውሞዎቹን እያቀረቡ ነው። ኢህአዴግ ወደ ውህደት እንዳይሻገር ሌሎች ጎሳ ድርጅቶች፣ የፖለቲካ መሪዎች ወይም ሆነ ሌሎች አንቄዎች እንደሚሉት ጋር ማንነታችን ያሳጠናል ያሳጥናል የሚል ስጋት አለባቸው። ምናልባትም አልፎ ወደፊት ኢትዮጵያ ውስጥ በጎሳ መደራጀት ሁሉ እንዳይኖር ሊያግድም ይችላል ኢህአዴግ ከጎሳ ፖለቲካ ከወጣ የሚል ስጋት አላቸው። ይህንንስ የውህደቱን ጉዳይ ከኢትዮጵያ የወደፊት የፖለቲካ አቅጣጫ አኳያና ከስርዓት አወቃቀር አኳያ የሚጫወተው ሚና ምን ይሆናል ይላሉ። በእርሷ አተያይ፣ በኔ አስተያየት የኢህአዴግ መዋሀድ የፓርቲው መብት ነው። ቲፒኤልኤፍ ወጣ፣ ሌሎቹ አንድ ላይ ሆኑ። መዋሃዱ ኢህደግን ያፈርሰዋል። ዞሮ ዞሮ ግን ምንድን ነው ቲፒኤልኤፍን የሚያፈርስ አላወጣም። ሌሎቹንም ቢሆን ለምሳሌ በኦሮሞ ክልል የሚቃወሙትን የውድ ፓርቲ እነሱ የራሳቸውን የፓርቲ ይዘው መሄድ ይችላሉ። ማንም የከለከላቸው የለም። የጎሳ ፓርቲን በአዋጅ አልተከለከለም። እስካልሆነ ድረስ በአሁኑ ሰዓት የኢህደግ ወደ ውህደቱ ቢሄድ ለእኔ እንደ አንድ ፓርቲ ነው ማያው። ይሄ የኢትዮጵያ ህዝብ በኦሮሞ ክልልም በአማራም በፈለገበት ሄድ በዛ መልክ ተወዳድሮ ድምፅ አገኛለሁ ብሎ ካለ መቀጠል መብቱ ነው። ሌሎች ደግሞ የክልል ፓርቲዎች እኛ መወዳደር እንችላለን ካሉ የማንቀበልበት ምክንያት የለም። ስለዚህ ፍርሃቱ አንተም ነካክተዋል። ምናልባት ይሄ ዓላማው ከተሳካ ወደፊት የጎሳ ፓርቲዎችን ህገወጥ ያደርጋል የሚለው ፍርሃት አሁን የሚነሳ ነገር አይደለም። ጊዜው ደርሶ የምናየው ጉዳይ ይሆናል እንደኔ ይሄ አሁን የአዲሱ ውህዱን ፓርቲ እንደ አንድ ፓርቲ ነው መቆጠር ያለበት። ሌላው ቲፒኤልፍን ኦኤፍም በለው ሌሎችም የጎሳ ፓርቲዎች አብንን የራሳቸውን ፓርቲ ይዘው መወዳደር ይችላሉ። ስለዚህ አሁን ያለን አማራጭ ምንድን ነው? አንድ ውህድ ፓርቲ አለ፣ እዚህ ኢዜማም ራሱን የቻለ በዚህ በኩል አለ፣ የጎሳ ፓርቲዎችም አሉ። እስኪ በነፃ ህዝቡ የሚፈልገውን እንየው። ስለዚህ ይሄ የአሁኑ ምርጫ የተዋህደው ፓርቲ ለእኔ በአዲስ መልክ የሚመጣው እንደ አንድ ምረጡኝ ብሎ የሚቀሰቅስ ፓርቲ አድርጌ ነው የምቆጥረው። ምንም የብሔርተኞችንም ሊያሳስብ የሚገባ ነገር የለም። ለምን ሌሎቹ ለምሳሌ በኦሮሞ ክልል ይሄንን የሚቃወሙት፣ በትግራይ ክልል ይሄን የሚቃወሙት ፓርቲዎች እራሳቸው በዛው በድሮ ፎርማቸው ለውድድር ይቅረቡ። ምን የሚያስፈራ ነገር አለ? ስለዚህ ለእኛ ህዝቡ ከሆነ ድምፅ እንዲሰጥ የምንፈልገው ህዝቡን ድምፅ እንዲሰጥ ለየትኛው ወገን እንደሚሰጥ እንከልክለው። በዚህ መሸበር ያለብን ያለ አይመስለኝም። እንዲያውም እንደ አማራጭ ይሄ አዲስ የሚመጣ ውሁድ ፓርቲ እንደ ውጤት ሊያመጣ የሚችል የማይችል ከሆነ ይፈተናል። ድምፅም ምን ያህል ህዝብ ያገኛል? ሌሎቹ ደግሞ የናሽናሊስት የጎሳ ስሜትን የሚያጠባርቁ ምን ያህል ድምፅ ያገኛሉ? ይሄ ክልልንም የሚያፈርስ አይደለም። ክልል አፈርሳለሁም ብሎ አልተነሳም። ስለዚህ ክልሎችም፣ ፌዴሬሽኑ እንዳለ ነው። ዞሮ ዞሮ የተቀየረው ምንድን ነው? በዚህ አስተሳሰብ ፓርቲዎች ማራመድ ይችላሉ። ከክልል ክልል ተሻግረው የሚያሸንፉ ሰዎችን መፍጠር እችላለሁ። በዚህም ያንኑ የተባለውን ፌዴራሊዝም አነቃንቃለሁ ነው እንጂ ያለው አዲስ የሚባለው ውሁድ ፓርቲ አላማው የኢትዮጵያን ፌዴሬሽን ለማፍረስ አይደለም። ይሄንን የሚሉ ሰዎች በመሰረቱ ከፍተኛ ውዥንብር ለመፍጠር አላማም የለውም ማድረግም አይችልም። ዞሮ ዞሮ የሚለው ምንድን ነው? የኔ ፓርቲ በርዕዮተ ዓለም አምኖ ከክልል ክልል እጄ ድምፅ አግኝቼ አሸንፋለሁ። ተወዳዳሪዎችም አሉኝ። በፈለግኩት ቦታ ሰዎችን አወዳድሬ ማሸነፍ እችላለሁ። ስሜን የብልጽግና ነው የፈለገው ነው ብሎ መነሳቻል። ይሄ ማንንም ሊያስመራ አይችልም። እንደውም እኛ እናሸንፈዋለን። ብሄረተኞች የተሻለ ብቃት አለን ካሉ በውድድር ገብተው በነፃ ውድድር ይግጠሙት። እኔ በአሁኑ ሰዓት የጎሳ ፓርቲ ለማፍረስ ወይም ፌዴሬሽን የማፍረስ አንድም ነገር ለህዝብ የሚቀርብ ጉዳይ አይደለም። አላማውም ይህም አይደለም። የኢትዮጵያ ፌዴሬሽን የሚሻሻልበትን መንገድ ወደፊት የተመረጡ ፓርላማንታሪያን ሊወያዩበት ይችላሉ። አሁን ቴፒልፍ እንደሚለው እና አንዳንድ የኦሮሞ ሰዎች እንደሚሉት ፌዴሬሽን ፈረሰ፣ ተዋሃደ፣ አንድ ሆነ ይሄ ውሸት ነው። አማራጭ ነው የቀረበው፣ በአማራጭነት እንየው። ለእኔ የሚዋሀደው ውህድ ፓርቲም ሆነ ኢዜማ ለእኔ አንድ ናቸው። ልዩነታቸው ምንድን ነው? ይሄኛውም ዜጊላ ያኛውም ስለ ዜግነት ነው የሚያወራው። ማ የተሻለ ነው? ይሄ ለመራጩ ቢተው የተሻለ ነው። ከ2011 ጀምሮ እስካሁንም ድረስ ባለው ሁኔታ ውስጥ በአስተዳደሩ ላይ ብርቱ ጫና ይደረገ ወይም ከደጋፊዎችም ጭምር ሳይቀር የፓርላማ አባላትም ሳይቀሩ ድምፃቸውን እያሰሙ በተደጋጋሚም የሚነሱ ጥያቄዎች ቢኖሩ ሕግን የማስከበርና ታጋሽ ዲሞክራት የመሆን ሁለቱ የተለያዩ ነገሮች ናቸው እና ሕግን ከማስከበር አኳያ መንግስት ተገቢውን ኃይል መጠቀም አስፈላጊ ነው። ያ ካልሆነ ግን ወደ ቀውስና ስርዓተ አልበኝነት ሊያመራል ይችላል የሚሉ አታዮች ጠንከር ብለው ይሰነዘራሉ። ይህንንስ ለማድረግ ምን መከወን ይገባዋል? ባይኖት በመንግስት በኩል እስካሁን የተወሰደ ያለው እርምጃ በሌላ ቋንቋ ታጋሽነት፣ ትዕግስተኝነት የመሳሰሉት እና ከህግ ማስከበር አኳያ እንዴት ያዩታል? ምን መደረግ አለበት? ህግ የማስከበር ጥያቄ የመጀመሪያው ጥያቄ ነው። በእውነቱ እስካሁን ያልተነጋገርነው ነገርና ተሸፋፍነው የምንፈልገው ነገር ምንድነው? የአገሪቱ ኢኮኖሚ በመንኮታኮት ላይ ነው። ኢትዮጵያን የሚያክል ደህና ሀገር መንገድ በፈለክበት ጊዜ የሚዘጋበት አገር ከሆነ የሀገሪቱ ኢኮኖሚ ዜሮ ገባ ማለት ነው። የሀገሪቱ ኢኮኖሚ ዜሮ ገባ ማለት ምንድን ነው? የዳቦ አመፅ መነሳቱም አይቀርም። ስለዚህ መንግስት ይሄ በተለይ መንገድ የመዝጋትን ነገር እንደ ትግል ስልት የሚቆጡ ሰዎችም ችላ ማለቱ በጣም የሚደንቅ ጉዳይ ነው። የመንገድ አውታሮች፣ ክፍለ ሀገርና ክፍለ ሀገር የሚያገናኙ መንገዶች የፌዴራል መንግስቱ ሀብት ናቸው። የክልል ሰዎች በፈለጉ ጊዜ በሎሪ ሰዎች እያመጡ የሚዘጉበት ሀገር ይሄ ፍጹም ፍጹም ይሄ መንግስት ከኃላፊነት ከሚጠየቅበት ጉዳይ ዋነኛው ለእኔ የሚታየ ነገር ምንድን ነው? በኢትዮጵያ ዋና ከተማ በአዲስ አበባ ላይ የወሰደው እና በማድረግ ላይ ያለው የአዲስ አበባ የሚገቡትን መጋቢ መንገዶች በፈለገ ጊዜ በሎሪ ሰዎች እያመጡ የሚዘጉት በክልል ኃይሎች ተባባሪነት ነው። የፌዴራል መንግስቱ የፌዴራል ኃይሉን መንገድ የማስጠበቅ ኃላፊነት ከሌለው እንዴት አድርጎ ነው ከጠላት ጋር ጦርነት ሲገጥ የሚችለው በእውነት ነው ብሏል። ኢትዮጵያ ዛሬ አየር ማብረር በባህርያ የምታነቃን አንድ ግንቦት አቋሟ የተወሰነ ነው። ስለዚህ ይሄ ከቸልተኝነት ብቻ ሳይሆን ትልቅ የፖለቲካ መሳሪያ ሆኖ አገሪቱን በማፍራት ታ ያለ ነገር ነው። ስለዚህ እንደኔ እንደኔ የኢትዮጵያ መከላከያ ሰራዊት ዛሬ ቁጭ የሚሉበት ሰዓት አይደለም። በእውነት ነው የምለው ዛሬ የኢትዮጵያ መከላከያ ሰራዊት ካምፕም የሚቀመጥበት ሰዓት አይደለም። ምናልባት ካምፑ በየ መንገዱ ሊሆን ይችላል። ትዝለኛ በደርግ ጊዜ ከአሰብ መንገድ ሲመጣ በቦቴ እየታጀበ መኪና ሊመጣ ነው። አሁን መንገዶቻችንን ማስጠበቅ ይኖርብን ይችላል። የሚያሳዝነው ምንድን ነው፣ ወደድንም ጠላንም የፌዴራል መንግስት ያንን ለማስጠበቅ የሚያወጣው ውጪ ከግብር ከፋው የሚሰበሰብ ገንዘብ ነው። የመገናኛ ቦታዎችን በማንኛውም ሰዓት ማንም መንገድ መዝጋት እንደማይችል የመንገድን የበላይ ኃላፊ መሆኑን መንግስት አረጋግጦ እንቅስቃሴዎች፣ ፍጹም ሰላማዊ በሆነ መንገድ ከአዲስ አበባ የሚወጡም የሚገቡ መንገዶች አውራ ጎዳና ላይ ማንም የፈለገውን ነገር የማያደርግበት በምንም አይነት መንገድ የሚዘጋ ማንም ኃይል እንዳይኖር ጉልበቱን ማሳየት አለበት። ለእኔ የክልል መንግስታቶች የራሳቸውን የማስተዳደር ኃላፊነት ቢሰጣቸውም የህዝብን ደህንነት የማስጠበቅ ዋነኛው ኃላፊነት ለእኔ የመከላከያ ሰራዊት ጫንቃ ላይ መሆን እንዳለበት የተደረጉ ድርጊቶች የተደረጉ ጥፋቶች ሁሉ ማስረጃ ስለሆኑ መንግስት ይህን ኃላፊነቱን ማስፈጸም ካልቻለ በመከላከያው ተጠቅሞ መንግስት አለ ለማለት አይቻልም። ይሄንን ለማስጠበቅ የሚችል የታጠቀ ኃይል ብቻ እንጂ በመለመን የሚሆንም ነገር አይደለም። በዚህ በኩል ሸይለተኝነት አለ። የኢትዮጵያ ህዝብ መከላከያ ላይ አሁንም እምነት አለ። ለእኔ አሁን የኢትዮጵያ መከላከያ ሰራዊት ላይ አሁንም ምናልባት አንዳንዱ ሰዎች በዚህ ላይስማሙ ይችላሉ። እኔ ግን በመከላከያ ሰራዊት ላይ አሁንም አገሬን የማስጠበቅ ደህንነት የቀረን አንድ ኢንስቲትዩሽን፣ ዛሬ ኢትዮጵያ ውስጥ እሱ ብቻ ነው። አቶ የሰብአዊ መብቶች ተሟጋች ኖት። የሰዎች መብቶች እንዲጠበቁ ሰዎች መብቶቻቸውን ለማስከበር የመደራጀትና የመብት ጥያቄዎችን አንስተው ሰላማዊ በሆነ መንገድ የመታገል መብቶች እንዳሏቸው ለዛ ይቆማሉ ወይም ለዛ ተቆርቋሪ ኖት፣ ያም እንዲከበር ይሻሉ። አሁን አንዱ ኢትዮጵያ ውስጥ ለስርዓት አልበኝነት ሁኔታዎች መከፈት ወይም ሰላምና መራጋት ወይም የህግ መጣሶች ምክንያት የሚሆኑት ከዚህ በፊት በቅብለጡ እንቅስቃሴ ውስጥ አስተዋጽኦ ያደረጉ አስቀናቂዎች ህጋዊ የሆነ ምዝገባ ማድረግ አለባቸው። መሪዎቻቸው ተጠያቂ ሊሆኑ ይችላሉ። ለመልካም ነገሮቻቸውም ለሚያበረክቱት አስተዋጽኦ ከማናቸውም ኢትዮጵያ ፖለቲካ ውስጥ ተሳትፎ ማድረግ ከፈለጉም እንደ አንድ ድርጅት፣ እንደ አንድ ውክልና እንዳለው ሌሎች ተቃውሞም ሲያሰሙ ከህግ ውጭም ከተላለፉ እንደዚሁ ተጠያቂ እንዲሆኑ የዚህ አይነት ምዝገባ መደረግ አለበት። ህጋዊነትና መሪዎቻቸው የግድ መታወቅ አለባቸው ብለው ይህን ጥያቄ የሚያነሱና የሚገፉ በመንግስት በኩልም ጥያቄያቸውን ያቀረ ያቀረቡ ወገኖች አሉ። ይህንንስ እንዴት ይመለከቱታል? ይሄ የወጣቱ ጄቶ ፋኖ፣ ቄሮ ወጣት ማለት ነው። ለኔ ትርጉሙ ኦሮሞ ወጣት፣ የአማራ ወጣት፣ ይሄ ወጣት ምንድን ነው? ይሄ ወጣት ወይ ተማሪ ነው፣ ወይ አስተማሪ ነው፣ ወይ ሰራተኛ ነው፣ ወይ ስራ ፈት ነው። አሁን በማየት ላይ ያለሁት ነገር ለእኔ እንደሚገባ የምንድን ነው፣ እስኪ ታዘቡ። አሁን የሰሞኑ ግርግር፣ ዩኒቨርሲቲዎች ጸጥ ብለዋል። ትምህርት ቤት ተከፍቷል። ምናልባት አንዳንድ ተቃውሞ ሰላማዊ ሰልፍ በዩኒቨርሲቲያቸው አደረጉ እንጂ የዩኒቨርሲቲ ተማሪዎች ሲደባደቡ አላየሁም። አሁን በአሁኑ ሰዓት በአሁኑ ሰዓት ሜዳ ላይ ወጥቶ የተገኘው ምንድን ነው? አብዛኛው ስራ ፈት ነው። አብዛኛው ስራ ፈት በፌስቡክ ድረሱልኝ ብለህ ስትመጣ ከተፍ ብሎ የሚመጣ ነው። ታዲያ ለእነዚህ አይነት ሰዎችን የሚያስተባብሩ እና የሚያስተዳድሩ ሰዎች፣ እነዚህ ሰዎች ለምን ብሎ ነው የሚያስመዘግቧቸው? ሊያስመዘግቡ ፈቃደኞች አይደሉም። ዓላማው ምንድን ነው? ይሄ እዚህ ሀገር ሞብ እንደምትለው ነው። ተነስ ስትባለው የምትነሳ ነው እና ይሄንን ኢንስቲቱሽናላይዝ ከማድረግ ይልቅ ወደ ተቀጣሪነት በቀን በቀን አንዳንተ ለምትፈልገው ነገር መጠቀሚያ ለማድረጊያ ማስፈራሪያ ዱላ አድርገህ ነው የጠቀምክበት። አለበለዚያ ወጣቱ መደራጀት ያለበት በሙያው ነው። የዩኒቨርሲቲ ወጣቶች፣ የዚህ ሙያ ወጣቶች፣ የዚህ ሙያ ብለህ ነው የምትዘድረው፣ በሙያ በሙያ ማህበራት እንጂ ዝም ብሎ የወጣት ማህበር ምንድነው? የወጣት ማህበር ምን እንዲሰራ? ስለዚህ ዞሮ ዞሮ ምንድን ነው ሀገራችን ውስጥ ናንተ እንዳልከው ሰዎች በሙያቸው የመደራጀቱ ነገር እንዲደፋፈር የአስተማሪዎች፣ የሜካኒኮች፣ የመሳሰለው። ይሄ ከሆነ ሁሉም በየሙያው ይደራጃል። ደረጃ ጥያቄ ካለው ከራሱ ጥያቄ አልፎ ለሀገር የሚጠቅም ጥያቄ ማስነሳት ይችላል። ዞሮ ለምሳሌ የተማሪዎች ንቅናቄ ትነ ምንባር ነበር አለ በኛ ጊዜ ሌላ የተለየነ ያ የተማሪዎች ንቅናቄ ሁሉ ነው ያደረገው። ተማሪ ነን እድሜያችንም ወጣቶች ነበር። አነ መሬት ላራሹ እንላለን። ጥያቄ አለን። ጥያቄዎችን ሊመለስ እናቀርባለን። አሁንም ወጣቶች በዛ መልክ ነው መነቃነቅ አለባቸው። ዝም ብሎ ሌላ መልክ የለውም። ወይም የሃይማኖት ሽፋን አድርገ የጎሳ ሽፋት አድርገህ የምታደርገው እንቅስቃሴ ለፖለቲከኞች መሳሪያ ልትሆን ትችላለህ። አለበለዚያ መብት ነው። ለምሳሌ የኦሮሞ ተማሪዎች ብለህ የምታደርግ ምንም ጠብ የለኝም። የኦሮሞ ተማሪዎች ለኦሮሞ ተማሪዎች በተለይ የሚያስብ ማስ ሙቭመንት መፍጠር ትችላለህ። የሚያሳስብ ነገር አለ። ችግሩ ምንድን ነው? በፖለቲካ ፓርቲ ደረጃ አድርገህ ስትደራጅና ምን ስትል የማግለል ስሜት፣ ሌላውን የመግፋት ስሜት ውስጥ ትገባ እና ያንን ለማስፈጸም የምታደርገው እንቅስቃሴ ነው። አለበለዚያ በሴቶች ማህበር በምን መልክ፣ እንዲሁም በሙያ ማህበራት የመደራጀቱ ነገር መደፋፈር ነው ያለበት። ወደፊት ሀገር መሪዎች የሚፈጠሩት ከእንደዚህ አይነቱ ቦታ ነው እንጂ አሁን እንደያዝነው ስራ የተፈታን ሰው ተነስልኝ፣ ድረስልኝ ብለህ የምታመጣው እንቅስቃሴ በጣም መጥፎ ብቻ ሳይሆን ይሄ ሌሎች ሀገር ውስጥ ያየ ነውን ኢራቅን በለው ሲሪያን በለው ያንን ወጣት ነገ ወደ መሳሪያ ማስታጠቅ ትጀምርና ጦርነት ውስጥ ነው የምትገባው። እኔ በኢትዮጵያ መከላከያና በኢትዮጵያ ሕዝብ ላይ አሁንም እምነት አለን። በእነሱ ላይ ተስፋ አልቆረጥኩ። ነገር ግን በኢትዮጵያ መከላከያና በራሱ በህዝባችን ላይ ተስፋ ከቆረጥ አገር የለም እኔ ስጋቴ እርስ በውጭ ሀገር የሚኖሩ ኢትዮጵያዊ ኖት በዚህ አሁን ባለው በተከሰተው የለውጥ ጅማሮ እና በተወሰነ በተከፈቱት ነጻ እንቅስቃሴዎች ሳቢያ በርካታ ኢትዮጵያውያንና ትውልድ ኢትዮጵያውያን ከሚኖርበት ባህር ማዶ ወደ አገር ቤት ተሻግረው ግማሾችም፣ በጉብኝት በቱሪስት መልክ ግማሾችም፣ በፖለቲካ እንቅስቃሴ ውስጥ ሌሎችም በተለያዩ መንግስትም የስራ ኃላፊነት ላይ ጭምር ተሰማርተው ይገኛሉ። የዲያስፖራ ማህበረሰብ ያንን አይነት አስተዋጽኦ እያበረከተነ በአዎንታዊም ሆነ ባሉታዊ ገጽታውም እንደዚሁ ያሉባቸው አንዳንድ ፖለቲካዊ እንቅስቃሴዎች ውስጥ የዚያን አይነት ክስተቶችም አገር ውስጥ እየተከሰቱ ነው። ጭ ሀገር የሚኖረው ኢትዮጵያውያን ዲያስፖራ ማህበረሰብ ምን አይነት አስተዋጽኦ ሊያደርግ ይገባል ይህዚህ ለውጥ ከቅልበሳ እንዳይሆን ወይሞ ለውጡ ትርጉም ያለው ለውጥ ሆኖ ሀገሪቷን ወደፊት ማራመድ እንዲቻል በ212 ምን መደረግ አለበት? ከመስመር አልፈው ሁከት የሚፈጥሩ ወይም ደግሞ ከመስመር አልፈው አውሎታዊ ተጽዕኖ የሚያሳድሩ የዲያስፖራ ማህበረሰብ አባላትስ ከዚህ አይነቱ ነገሮች በምን መልኩ ሊታቀቡ ይገባል? የሚል አታያ ያለ በእርሶ ዘንድ። እኔ መቼም ኢትዮጵያ ውጭ ያለም ሰዎችን ዋነኛው የምናይበት መነጽል የዛሬ አመት በፊት ዶክተር አብይ ወደ ኢትዮጵያ ከመጣበት ጊዜ የሳየነው ድጋፍ በእውነት በሚደንቅ ሁኔታ ወደኋላ ሄደን ማየት እንችላለን። መቶ በፐርሰንት ድጋፍ ነው ኢትዮጵያ ህዝብ የሰጠው አገሩ ጥሩ እንድትሆን የሚመኝ ነው ማለት ነው። ይሄ ነው ያ የውጭ ያለን ሰዎች በአጭር ጊዜ ውስጥ ደግሞ ተስፋ የመቁረጥ ስሜት አይታል። ያንን ማየት ብታረጋግጠው ምንድን ነው ለምሳሌ በቀን ዋን ዶላር የተመሰበው ገንዘብ ምን ያህል እንደሆነ ሁላችን የምናውቀው ነው። ይሄ ሊመጣ የሚችለው ምንድን ነው ስልጣን ላይ ባሉት ሰዎች እምነት የመሸርሸር ነገር ወዲያ ሁኔታ ያ በዛ ቢያበቃ ብዙ አላሳስበኝም ነበር አሁንም ያየሁት ሁኔታና የዚህ የጎሳ ውጥረት ግን ች እንግዲህ ብዙ ጊዜ ሰልፍ አይደረግም። አሁን የቅርብ ጊዜ ሰልፍ የደረገው ዚህ ሳምንቱን ነው የዋሽንግተን አይተሃል። አሁን እንግዲህ አገራችን ከፍተኛ አደጋ ላይ ናት። በስልጣን ላይ ያለው መንግስትም ለዚህ ምንም የሰጠው ነገር የለም። እንደ የችግሩ ምንጭ ነው የሚል ግንባርም ተነሷል። ይሄ የሚያሳየው ምንድን ነው በወያኔ ጊዜ በፊትለፍ ጊዜ የነበረውን አይነት ውጥረት ላይ እየገባለን። ይሄንን ለመለወጥ የሚቻለው እንደሆነ ታውቃለህ አቶ ካሳሁን ኢትዮጵያ ውስጥ ተጨባጭ የሆነ ስራ መሰራት አለበት። ኢትዮጵያ ውስጥ በአይን የሚታይ ነገር የዛሬ አመት በፊት ለዶክተር አብይ ድጋፍ የሰጠው ሰው አይ ይሄ እርምጃ ወደ የምንፈልገው ነገር ያደርሰናል ብሎ እንዲያምን ተጨባጭ የሆነ ነገር ማድረግ አለበት። የኢትዮጵያን ዳያስፖራ በገንዘብ ረዳ አልረዳለም። የኢትዮጵያ ዳያስፖራ የሚያደርገው በየቀኑ በየበስራው ለኢትዮጵያ ምሳሌ ነው። የውጭ ሰዎች ለኢትዮጵያ ማወቅ ሲፈልጉ ዳያስፖራ ያለውን ሬስቶራንት ሄደው ይታዘባሉ ምንድን ነው ሀገራችን ስለዚህ አሁን ዋነኛው ነገር ምንድን ነው ሀገራችን ውስጥ በመደረግ ላይ ያለው ነገር በተለይ በተለይ አዲስ አበባ ዛሬ የኢትዮጵያ ፖለቲካ ሙቀት መለኪያ ናት ተብሎ የሚነገረው ግልጽ ነው ዛሬ አዲስ አበባ ውስጥ ያለውን የፖለቲካ ሁኔታ ለመፍታት የኢትዮጵያ መንግስት ተጨባጭ እርምጃ ካልወሰደ አንድ የባለደራው ምክር ቤት የሕዝብ ወገንተኝነትና የአዲስ አበባ ነዋሪዎች መብት አስጠባቂ እንጂ ጦርነት አውጆ ከማንም ጋር የሚፋለም አለመሆኑን ተቀብሎ አሁን የተፈቱ ሰዎች ተፈተዋል። በጣም ጥሩ። ሌሎችም በፈተ ላይ ያሉትን ሰዎች ፈቶ በነፃ እንዲነቃነቁ ማድረግ፣ ያ በራሱ የሚያመጣው ለውጥ ቀላል አይመስልም። ለምንድን ነው እነዚህ ሰዎች የጠየቁ ጥያቄ ምንድን ነው? ሌላውም የኢትዮጵያ ክልል የሚጠየቀው ጥያቄ ነ በአካባቢው ያሉ ሰዎች የመናገር፣ የመጻፍ፣ የመምረጥ መብታቸው ይጠበቃል። ይሄንን ማስጠበቅ ከቻለ በኔ ብላሃለሁ። የዳያስፖራው ያ በአንድ ጊዜ መጥቶ ለዶክተር አብይ ድጋፍ የሰጠውና አሁን ዘጭ ያለው ደጋፊ መስመር እያያዘ ይመጣል። በጋራ መነጋገርም ይጀምራል። ሌላው ቢቀር ተቃዋሚዎችን እንደኔ አይነትም ቁጥራቸውን ትቀንሳለህ። በዚህ አይነት መራመድ እንችላለን። እኔ እንደውም በዚህ እግረ መንገድ ልንገር ጠቅላይ ሚኒስትሩን ካመሰገንኩበት አንደኛው ስራዬ ጠቅላይ ሚኒስትሩ የሰሩትን መናፈሻ ያየው ቀን ነው ስሜቴን የጻፍኩት ለምን እውነት ነው ትልቅ ስራ ነው ትልቅ ክብር የሰጠሁት ስራ ነው ለምንድነው ያንን የቆሻሻ ቦታ የነበረውን ታሪክ አዚዞ ማስቀመጥ እንደ ጠላት ስራ አልቆጠውም ትልቅ ውጤት ያለው ህዝብ ማገናኛ መናፈሻ ነው እሱ እንደዛ አይነት ስራ ሲሰራ መደገፍ ብቻ ሳይሆን ቱሪስቶችም እንዲሄኑ እንገፋለን ምክንያቱም የሚያኮራ ስራ ነው ህዝቡም የከተማው ህዝብ በነፃነት መሪዎችን የሚመርጥ እንጂ በሹመኞች የሚተዳደር አይደለም ነፃ ህዝብ ነው ብለህ ለነዋሪዎቹ ከነገርክ አዲስ አበባ የቱሪስቶች ከተማ ናት ይጠቀማል አገርም ይጠቀማል ያንን ሳናደርግ ግን የከተማውን ህዝብ አንበርክከ ወርቅ ብታፈስ የውጭ ሀገር ሰው ሊመጣ ለምን ህዝብ ለማየት ነው ሰው የሚመጣው እንደውም በኖቤሉ ላይ ይሄ ሽልማት አይገባም ተሻክሏል ከሚሉት መካከል አንዱ ነኝ ነገር ግን ምናልባት ኖቤልም ያለው ያበረታታቸዋል ከሆነ ማበረታቻውን ማየት አለብን ኖቤል ተሸልመህ ከተማ ውስጥ ሰልፍ እንዲከለከል አታደርግም። በጣም አስቸጋሪ ነው። ጠቅላይ ሚኒስትሩ ይህንን የተሰጣቸውን አጋጣሚ ተጠቅመው ከገፉ እድሉ አለ። በዚህ መልክ ነው። አቶ ካሳም አቶ ተድላ አስፋው የሰብአዊ መብቶች ተሟጋች ስለ ቃለ ምልልሱ እናመሰግናለን። ሌስ ነኝ አቶ ካሳ አመሰግናለሁ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራም ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። ኤስቢኤስ ዶት ኮም ዶት ኤዩ